በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 14 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባትና ጤና ይስጥልኝ። እኔም ቆንጆ ይታየ ነኝ። የበጎ አድራጎትና ሲቪክ ማህበራት አዋጅ ለስራቸው እንቅፋት ሆኖ መቆየቱን የገለጹ የሰብአዊ መብቶች ተሟጋች ድርጅቶች ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋ እንዳላቸው እየተናገሩ ነው። ባለፉት አስርት ዓመታት የሰብአዊ መብት ተከራካሪ ድርጅቶች ሚናቸው እጅግ በጣም ተመቶ ዝቅተኛ ደረጃ ላይ የሚገኙ የነበሩ ነው። ከአዋጁ መውጣት በፊት ከመቶ በላይ መብት ላይ የሚሰሩ ድርጅቶች ነበሩ። አሁን አምስት የማይሞሉ ናቸው። አቶ ቢንያም አባተ የሰብአዊ መብቶች ጉባኤ ተጠባባቂ ዲሬክተር ናቸው። የእሳቸውን ድምጽ ነው የሰማ ነው። በአብይ ርዕስ ይዘናቸዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ከኤርትራ ጋር በሚያዋስናት ድንበር ብዛት ያለው ሰራዊት ከሰፈሩባቸው አካባቢዎች ወታደሮቿን እያስወጣች ነች ተብለው የወጡትን ሪፖርቶች አስተባብላለች። የኢትዮጵያ ወታደሮች በኢትዮ ኤርትራ የድንበር ጦርነት ወቅት አንዷ ዋና ግንባር ከነበረችውና ለባድመም ቅርብ ከሆነችው ከሽራሮ ከተማ እየወጡ ነው የሚሉ ሪፖርቶች ባለፈው ሳምንት መውጣታቸው ይታወሳል። ወታደራዊ ተሽከርካሪዎችና የሕዝብ ማመላለሻ አውቶቡሶች የኢትዮጵያ ወታደሮች ከአካባቢው አሳፍረው ሲያወጡ ታይተዋል ተብሎም ነበር። የኢትዮጵያ የመከላከያ ሚኒስትር ሞቱማ መቃሳ ለሪፖርተር በሰጡት ቃል የኢትዮጵያ ወታደሮች ከሽራሮ መውጣት ሪፖርት ከእውነት የራቀ ነው ብለዋል። በሽራሮ ግንባር አካባቢ የወታደሮችን እንቅስቃሴ የወታደሮች እንቅስቃሴ እንደነበረ ግን ያላስተባበሉት የመከላከያ ሚኒስትሩ ሞቱማ መቃሳ ያ የጦር ሰራዊታችን መደበኛ ወትሯዊ እንቅስቃሴ እንጂ ሌላ አይደለም ብለዋል። ባለፈው አርብ የቪኦኤ የመቀሌ ዘጋቢ አለም ፍስሃ የመከላከያ ሰራዊት የተወሰኑት ወታደሮች በመሀል አገር ያለ የጸጥታ ሁኔታ ለማረጋጋት መውጣቱን የታህታይ አዲያቦ ወረዳ አስተዳዳሪ የሆኑትን አቶ ሙሉ መብራቱን ጠቅሶ ዘግቦ እንደነበረ ይታወሳል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ፣ እና የሶማሌ ክልል ዲሞክራሲያዊ ህብረት የሚባለው ቡድን ጥምረት መፍጠራቸው ተዘግቧል። ኦብነግ በትዊተር ባወጣው መግለጫ ለሶማሌ ሕዝብ ነጻነትና ፍትሕ ለመታገል በምንከተለው መርሃችን የሶማሌ ነጻነት ጥምረትን መስርተናል። ዋናው አጀንዳችንም የሶማሌን ሕዝብ የራስን ዕድል በራስ መወሰን ለማረጋገጥ ያለመታከት መስራት ነው ብሏል። ዩናይትድ ስቴትስ ቨርጂኒያ ውስጥ ነዋሪ የሆኑ መርጊያ ንጉሴ ሀብተየስ የሚባሉ ሰው የአሜሪካ ዜግነታቸውን የመነጠቅ አደጋ ተደቅኖባቸዋል። በዋሽንግተን ፖስት ጋዜጣ ዘገባ መሰረት የ58 ዓመቱ አቶ መርጊያ የዩናይትድ ስቴትስ ዜግነት ያገኙት ማመልከቻቸው ላይ እኔ ማንንም በፖለቲካ አመለካከቱ ምክንያት አሳድጄም አሰቃይቼም አላውቅም ብለው ቀጥፈዋል ተብለው ባለፈው አርብ በቁጥጥር ስር ውለዋል። በተከፈተባቸው የክስ ዶሴ መሰረት ግለሰቡ በኢትዮጵያ በወታደራዊ አገዛዙ ዘመነ መንግስት በተካሄደው የቀይ ሽብር ወቅት በእስር ቤት መርማሪ ነበሩ ተብለው ነው የተወነጀሉት። በስደተኝነት ዩናይትድ ስቴትስ የገቡት አቶ መርጊያ ወንጀሉን ፈጽመዋል ተብለው ከተበየነባቸው የአሜሪካ ዜግነታቸውን ተገፈው ከሀገር ሊባረሩ ይችላሉ። ዋሽንግተን ፖስት እሳቸውንም ሆነ ቤተሰቦቻቸውን አግኝቶ ለማነጋገር ያደረገው ሙከራ አልተሳካም። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቀሳውስቷ በልጆች ላይ የሚፈጸሙ ወሲባዊ ጥቃት ተፈጽሞ ቢገኝ እንኳን እንዲሸፋፈን የማድረግ ባህል እንዳይኖር ጥረት መደረግ እንዳለበት ርዕሰ ሊቃነ ጳጳሳት ብፁዕ አቡነ ፍራንሲዝ አሳሰቡ። ብፁዕነታቸው ይህን ማሳሰቢያ የሰጡት በቅርብ ጊዜ ይፋ እየተደረገ ያለውን በቀሳውስት የተፈጸሙ ድርጊቶች ወይም በቀሳውስት ተፈጽመዋል የተባሉ ድርጊቶችን በተመለከተ ለዓለም ካቶሊክ እምነት ተከታዮች በጻፉት ደብዳቤ ነው። ባለፈው ሳምንት አንድ የዩናይትድ ስቴትስ ከፍተኛ የክስ ሰሚ ሕዝባዊ ሸንጎ ይፋ ባደረገው ሪፖርት በስድስት የፔንሲልቬንያ ክፍለ ሀገር ሀገረ ስብከቶች ባለፉት ሰባ ዓመታት ውስጥ ከሦስት መቶ በላይ ቀሳውስት ከአንድ ሺህ በሚበልጡ ልጆች ላይ ወሲባዊ ጥቃት አድርሰዋል ብሏል። አቡነ ፍራንሲስ በደብዳቤያቸው ምንም እንኳን እነዚህ አብዛኞቹ ቀድሞ የተፈጸሙ ናቸው ሊባል ቢችልም በብዙዎቹ ሰለባዎች ላይ ያሳደሩትን ጉዳት በየጊዜው እየተረዳን ነው ብለዋል። ካቶሊክ ቤተ ክርስቲያን፣ አሉ ብፁዕነታቸው ወዲያው እርምጃ አለመውሰዷን በሀፍረትና በጽጸት ታምናለች። አጥቂዎች በብዙ ሰዎች ላይ ያደረሱትን ጉዳትም ትረዳለች። ቁጥራቸው ወደ ዘጠና የሚጠጋ ደቡብ ኮሪያውያን የደቡብ ኮሪያ አረጋውያን ከስልሳ ዓመት በላይ ከተለዩዋቸው ሰሜን ኮሪያ ካሉ ዘመዶቻቸው ጋር ለመጀመሪያ ጊዜ ተገናኙ። ዛሬ ሰኞ፣ ደቡብ ኮሪያውያኑን ያሳፈሩት አውቶቡሶች ከሰዓታት በኋላ የሰሜኗን ድንበር አቋርጠው ኮሪያዋ ካማንግ ተራራ የመዝናኛ ስፍራ ላይ ሁለቱ ወገኖች ሲገናኙ ተቃቅፈው ሲላቀሱ ተስተውለዋል። የኮሪያ ልሳነ ምድርን ሁለት ላይ ከከፈለው ጦርነት ወዲህ ሲገናኙ የመጀመሪያ ጊዜያቸው ሲሆን በቀጣዮቹ ሶስት ቀናት የሰሜን ኮሪያ የደህንነት ሰዎች በአይነ ቁራኛ እየተከታተሏቸው ከዘመዶቻቸው ጋር ስድስት ጊዜ በአካል ተገናኝተው ጊዜ እንደሚያሳልፉ ነው የተገለጸው። እንደ አውሮፓውያን አቆጣጠር ከ2000 ዓ.ም ወዲህ እንዲህ አይነት የዘመዶች መገናኘት መርሃ ግብር ሲከናወን ይህ ሀያኛ ጊዜ መሆኑ ተጠቁሟል። እንደ አውሮፓውያን አቆጣጠር ከ1950 እስከ 53 በተካሄደው ጦርነት በሚሊዮኖች የተቆጠሩ ቤተሰቦች ተለያይተዋል። ይህ ከሆነ ከ50 ዓመት በላይ በማለፉም ብዙዎች ከቤተሰቦቻቸው ጋር ሳይገናኙ አልፈዋል። በሕይወት ያሉትም ቢሆኑ አብዛኞቹ ከ80 ዓመት በላይ ናቸው። የኢንዶኔዥያዋን የጎብኚዎች መስህብ የሆነችውን ደሴት ሎምቦክና አጎራባቸው ሱምባዋ ደሴት ትናንት እሁድ ማታ የመታቸው ከባድ ርዕደ መሬት ቢያንስ አስር ሰው ገድሏል። በሬክተር የንዝረት መለኪያ ስድስት ነጥብ ዘጠኝ የተመዘገበው ነውጥ በተመዘገበው ነውጥ የሞቱት አብዛኞቹ ሰዎች ሕንጻ ተደርምሶባቸው መሆኑን የሀገሪቱ ብሔራዊ አደጋ መከላከልና እርዳታ መስሪያ ቤት አስታውቀዋል። ሎምቦክ ደሴትን ከሁለት ሳምንታት በፊት የመታት የመሬት ነውጥ ከአራት መቶ በላይ ሰዎችን መግደሉ ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ነሐሴ 14 2010 ዓ ም ምሽት ፕሮግራም ነው። የጠቅላይ ሚኒስትር አብይ አህመድ መንግሥት ሮሮ የሚሰማባቸውን አዋጆች በመመርመር ጀምረዋል። የሰብአዊ መብቶች ሕግ ባለሙያና የዩኒቨርሲቲ መምህር ትንታኔ በሁለተኛው አጋማሽ ዝግጅታችን ይዘናል። አብራችሁን ቆዩ፣ ጠብቁን። ሌሎችም መደበኛ ዝግጅቶችና ዕለታዊ ዘገባዎች አሉን በምሽቱ። አሁን የዕለቱ የኢትዮጵያና ዓለም አቀፍ አበይት ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ አብይረስ የበጎ አድራጎትና ሲቪክ ማኅበራት አዋጅ ለሥራቸው እንቅፋት ሆኖ መቆየቱን የገለጹ የሰብአዊ መብቶች ተሟጋች ድርጅቶች ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ሥራቸውን የሚያግዙ መሆናቸውን እየተናገሩ ነው። በሰብአዊ መብቶች ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅት ኅብረት የተሰኘውን የጋራ ስብስብ ይፋ አድርገዋል። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ። አወዛጋቢው የ1997 ምርጫ የተወው ጠባሳ ዓመታትን የተሻገረ ከዚያ በኋላ በነበሩት የገዢው ፓርቲ ተግባራት ላይም የተንጸባረቀ መሆኑን ተንታኞች፣ ፖለቲከኞችና የገዢው ፓርቲ ተቺዎች ይገልጻሉ። ሚሊዮኖች ተሰልፈው የመረጡበት ዓለም ትኩረቱን የሰጠው ነጭ ጥቁሩ እዚህ ከትሞ የታዘበው ያ ምርጫ ተከትለው ለመጡ ተግባራት መነሻ እንደሆነም ያምናሉ። ከእነዚህ ተግባራት መካከልም ምርጫውን ተከትለው የወጡ ሕጎች፣ አዋጆችና መመሪያዎችን ይጠቅሳሉ። ኢህአዴግ እነዚያን አዋጆች ያወጣው የተፎካከሩትን ለማስቆም የተቃወሙትን ለመቅጣት ከእኔ ተቃራኒ በሆነ አቅጣጫ ቆመዋል ያላቸውንም ለመበቀል እንደሆነም በተለይ ተቃዋሚዎች በተደጋጋሚ ሲገልጹ ቆይተዋል በርካታ የፖለቲካ ተንታኞች እንደሚያምኑት በተደጋጋሚ እንደገለጹት እንደ ጻፉትም ምርጫውን ተከትለው በነበሩት ዓመታት መብቶች ተገድበዋል ገዢ ፓርቲ ኢህአዴግ ይህንን ያደረገው ተቃዋሚ ፓርቲዎችና የሰብአዊ መብት ተቋማት አፋኝ ሲሉ የሚጠሯቸውን እነዚያን አዋጆች በማውጣት ጭምር እንደሆነም የተንታኞቹ እምነት ነው ከነዚህ አንዱ የሆነው የበጎ አድራጎት ድርጅቶችና ማህበራት አዋጅ ለምሳሌ በሰብአዊ መብት ላይ የሚሰሩ ድርጅቶችን ሙሉ በሙሉ ሊባል በሚችል ሁኔታ አስቁሟል። የሰብአዊ መብቶች ጉባኤ ሰመጉ ለምሳሌ በዚህ አዋጅ ምክንያት ሰማንያ ከመቶ አቅሙን አጥቷል። ተጠባባቂ ዳይሬክተሩ አቶ ቢንያም አባተ ይህንኑን የሚያብራሩት ባለፉት አስርተ ዓመታት የሰባዊ መብት ተከራካሪ ድርጅቶች ሚናቸው እጅግ በጣም ተመጥቶ ዝቅተኛ ደረጃ ላይ የሚገኙ የነበሩ ነው። ከአዋጁ መውጣት በፊት ከመቶ በላይ መብት ላይ የሚሰሩ ድርጅቶች ነበሩ። አሁን አምስት የማይሞሉ ናቸው። ስለዚህ ይሄ ያለው የድርጅቶቹ ቁጥር ማነስ ራሱ በተግባራቸው ላይ የራሱ የሆነ አስተዋጽኦ ያሳርፋል። ከዛ ወደ ሰመጉ ስንመጣ ሰመጉ ከአዋጁ መውጣት በፊት 13 አካባቢ ቢሮዎች በተለያዩ የሀገሪቱ ክልሎች የነበሩት ትልቅ ድርጅት ነው። አዋጁ ከወጣ በኋላ ግን እነዛን ቢሮዎች ለመዝጋት ተገዷል። 80 ፐርሰንት አቅሙን አጥሷል። ሰራተኞችን ቀንሷል። ይህ ስንት ቢሮዎች ተዘግተው ስንት ቀሩት? በወቅቱ ከአዋጁ በኋላ ከ13 ነበሩ፣ ከአዋጁ በፊት ነገር ግን የአዋጁ መውጣት በኋላ የነበረው ሶስት ቢሮዎች ብቻ ነበሩ። ሌሎቹን አስሮቹን ዘግተናል። 80 ፐርሰንት በላይ ሰራተኞቻችንን ለማሰናበት ተገደናል። የተለያዩ አይነት ጫናዎች የቢሮክራሲዎች የሚያመጡትን ጫናዎች ሰመጉን ለጥቂት አመታት በነበረበት የስራ ብቃት እንዳይቀጥል አድርጎታል። ከአራት መቶ በላይ መንግስታዊ ያልሆኑ ድርጅቶችን በአባልነት ያቀፈው የክርስቲያን የበጎ አድራጎት ድርጅቶችና ማህበራት ህብረት የአርዴ ዳይሬክተር ዶክተር መሸሻሸዋ አረጋ እንዳሉትም አዋጁ አባሎቻቸው በመብት ላይ እንዳይሰሩ እንቅፋት ሆኗል። አባል ድርጅቶቹ በመብት ጉዳዮች ላይ እንዳተኩሩ የልማት ስራና የመብት ስራዎችን አዳ ብለው አመጋግበው እንዳይሰሩ ከፍተኛ እንቅፋት ፈጥሮባቸዋል። ከአባላት ስብጥሮቻችን አንጻር ስንመለከት ደግሞ ሲሲአርዴ ቀድሞ ሁሉንም ማለትም ገርበቀሎቹንም እንዲሁም ኢንተርናሽናል ድርጅቶቹን ይዞ ሲሰራ ነበረ። በአሁኑ ሰዓት ግን በተጣሎ ገደብ ምክንያት ከአገር በቀሎች ውስጥ ከአስር ፐርሰንት በላይ የሚሆነውን ከሀገራቸው የሚያመነጩትን ተለምዶ አገር በቀል ድርጅቶች የሚባሉት በእኛ ውስጥ እንዳይታቀፉ ክልከላ ተደርጓል። እንግዲህ ይህ አዋጅ በጣም ከፍተኛ ተቃውሞ ሲቀርብበት የቆየ አዋጅ ነው። ገና ከጅምሩ ጀምሮ በራሳቸው በበጎ አድራጎትና ማህበራት፣ በተለያዩ ዓለም አቀፍ ድርጅቶች፣ በሰብአዊ መብት ተቋማት ለምን አወጣው የኢትዮጵያ መንግስት ያን ነዎች በእርስ ምለት ይህን ያህል ጊዜ መቆየት ነበረበት ወይ? በዚህ እየተተገበረ መንግስት አዋጁን ያወጣበትን መንገድ መመለስ ያለበት ራሱ መንግስት ነው። ነገር ግን በአዋጁ መቅድም ላይ የተቀመጡ በዛሬው ውይይታችን ላይ የአጥኚ ቡድን መነሻ አድርጎ ያቀረባቸው ነገሮች አሉ። አንደኛ፣ ዜጎች ተደራጅተው መብታቸውን ኤክሰርሳይስ እንዲያደርጉ ለማስቻል ነው። ሁለተኛ፣ የመንግስት ያልሆኑ ድርጅቶች በልማት ውስጥ በ ማህበራዊ ትራንስፎርሜሽን ውስጥ ያላቸው ተሳትፎ ከፍ እንዲል ለማድረግ ያንንም ለማጠናከር እንግዲህ ዲክሌር የተደረጉት በይፋ የሚታወቁ ምክንያቶች እነዚህ ናቸው። ከዛ ውጭ እንግዲህ ፖለቲካ ምክንያቶች ሊኖራቸው ይችላል። ያንን እንግዲህ መንግስት ነው ከኔ የበለጠ ለመናገር የሚችለው። አዋጁ በወጣበት ወቅት የፓርላማ አባል ነበርኩ የሚሉት ታዋቂው የህግ ባለሙያ አቶ ወንድሙ ኢብሳገን የበጎ አድራጎት ድርጅቶችና ማህበራት እንደዚሁም የጸረ ሽብር አዋጅ የወጡበት ምክንያት ግልጽ ነው ይላሉ። ያው እንደሚታወቀው የጸረ ሽብር አዋጅና የበጎ አድራጎት ድርጅት አዋጆች ከዛሬ አስር አመት በፊት በምጠነሰሱበት ጊዜ ከ1997 ዓም የምርጫ ውጤት በኋላ ነው። ምን ማለት ነው? አንደኛ እዚህ አዋጆች ስጠነሰሱ ስታሰቡ ችግር ለመፍታት ችግር ለመፍታት ህዝብን፣ ለማስተባበር አገርን ወደፊት ለመውሰድ ሳይሆን ገዢው ቡድን ገዥው ፓርቲ ስልጣን ላለማጣት ህዝቡ ተደራጅቶ ከስልጣን እንዳይወርደው በተንኮል ተጠንስሶ በተንኮል የወጣ ነው። ይህም በመሆኑ አጋጣሚ ምክር ቤት ፓርላማ ውስጥ ነበርኩና ህዝቦች በሙሉ ሲጮሁበት ሁለቱም አዋጆች አገር ለማጥፋት፣ ዜጎቹን ለመጉዳት፣ የህግ በላይነትን ለመደምሰስ ለማጥፋት ሰብአዊነትን መተባበርን ለማጥፋት ከጥቂት ከዛ ከገዢ ፓርቲ በቀር ሌሎ ዜጎችን በሙሉ ከህግ በላይነት ከሰብአዊነት ከመረዳዳት ያስወገደ በመሆኑ ስጮህበት የነበረው ነው። በሌላ በኩል ደግሞ ህግ ሲወጣ ነባሩን ችግር ለመፍታት የቆየውን ችግር ፈትሾ ለመፍታት አሁን ያለውን ሁኔታ በደንብ ተረድቶ ቀጣውን ረጅም ጊዜ እንዲያስገድ ነው። ይሄ ህግ ግን ሲወጣ አገርን ለመገደብ ነው። ህግ በላይነትን ለማጥፋት ነው። ህገ መንግስትን በተጻረረ በመሆኑ መጠን ህጎች ሲወጡ ጁሪስ ፕሩደንስ የሚባል ህግ ብስና ወጣጣል አንድ ብሎ ከበ ከበደ ገመዳን ለመጉዳት ለመጥቀም አይወጣም። እነዚህ ህጎች ግን ሲወጡ ፐርፐዝሊ በኢትዮጵያ ውስጥ የህግ በላይነትን ለማጥፋት በኢትዮጵያ ውስጥ ሰብአዊ ዲሞክራሲያዊ መብቶችን የሚያስከብሩ ሀይሎችን በማጥፋት እንደኔ ማሰብ፣ እንደኔ መናገር፣ እንደኔ መስራት ከዚህ ውጪ የሰው ትንፋሽ የሰው አስተሳሰብ ለማጥፋት በመሆኑ ድም እንዳልኩት ሁለቱም አዋጆች በጎ አድራጎት ድርጅቶችም ሚሊዮኖቹ ወደ ድህነት ከተዋል። ሚሊዮኖች አሁን የቄሮ ፋኖ ዘርማ የመሳሰሉ ነገር በሙሉ እኮ ስራ በማጣት ብቻ ሰውን ማብትን በመ መገደብ ነው። የጽብር ህግ ደግሞ የጸረ ሽብር ህግ የሚባለው የቀይ ሽብር ህግ አካል ወይም ቀጣይ ነው። የተጀመረው ፈጣን የለውጥ ሂደት አጋዥ በሆኑ አዋጆች መመሪያዎችና ተቋማት እንደሚታገዝ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ሲገልጽ ቆይቷል። በዚህም መሰረት የህዝብ ሮሮ የሚሰማባቸውን የበጎ አድራጎትና ማህበራት፣ የጸረ ሽብርና ሌሎች አዋጆችን መመርመር ጀምሯል። የህግና የፍትህ ስርዓት ማሻሻያ ምክር ቤት በሚል መንግስትን እንዲያማክርና የማሻሻያ ሀሳብ እንዲያቀርብ በፌዴራል ጠቅላይ ዋና አቃቤ ህግ የተቋቋመው ምክር ቤትም በሳምንቱ መጨረሻ የመጀመሪያ ሪፖርቱን አቅርቧል። ምክር ቤቱ በስሩ ንዑስ ኮሚቴዎች ያሉት ሲሆን ከእነዚህ ሁለቱ ማለትም የበጎ አድራጎት ድርጅቶችና ማህበራት ኮሚቴ እንደዚሁም የጸረ ሽብር አዋጅ ኮሚቴዎች ናቸው። በሳምንቱ መጨረሻ የመጀመሪያ ምልከታና ምክር ሀሳብ ሪፖርት ያቀረቡት የበጎ አድራጎት ድርጅቶችና ማህበራት የህግ ማዕቀፍ ምልከታና ምክር ሀሳብ በሚል ርዕስ የጥናት ቡድኑን ሀሳብ ያቀረቡት የኮሚቴው ሰብሳቢ አቶ ደበበ ኃይለ ገብርኤል ናቸው። የቀረበው ጽሁፍ ወደ ሌላ ረቂቅ አዋጅ የሚወስድ መንደርደሪያ እንደሆነ ለአሜሪካ ድምጽ አብራርተዋል። አመላካች ነው፣ ረቂቁ ሊይዛቸው የሚገቡ ነገሮችን አሁን የሚመጣ ህግ ምን ምን ነገሮችን ይይዛል የሚለውን ያንን ለማወቅ ነው። ዋና ዋና የሚባሉ ነገሮችን ለማሳየትና በውይይት ለማዳበር ነው። ሙሉ በሙሉ ነው የሚተካው አዋጁ ወይስ ይሻሻላል? ምንድን ነው በእናንተ እስካሁን የደረሳችሁ? አዋጁ ሙሉ ለሙሉ ነው የሚተካው ምክንያቱም እንግዲህ አሜንድመንት ወይም ደግሞ ማሻሻያ የተወሰኑ አንቀጾች ብቻ ሲሆኑ ነው። ችግሩ ይሄ ግን መዋቅራዊ የሆነ ችግር ያለበት አዋጅ ነው። አንድ ቦታ ጋር ብቻ ተስተካክሎ የሚቆም አይደለም። ስለዚህ አዋጁ ሙሉ ለሙሉ ነው የሚስተካከለው። የምክር ቤቱን አቋም ነው እየነገሩኝ ያሉት? የመንግስትም ይሄን አቅጣጫ የተከተለ ያለው? ይህ እንግዲህ የምክር ቤቱ ነው። እኛ የማማከር ነው። ይሄንን ለመንግስት እናቀርባለን። መለወጥ አለበት ነው የምንለው። የተሰጠንም የስራ መመሪያ ለሀገር ይበጃል፣ በተለይም ደግሞ ግልጽና ዲሞክራሲያዊ የሆነ ማህበረሰብ ለመፍጠር ያስችላል፣ በህገ መንግስቱ ላይ የተረጋገጡ ሰብአዊ መብቶችን ለማስጠበቅ ይረዳል የሚባል መስፈርትን ያሟላ በተለይ ዓለም አቀፍ መስፈርቶችን ያሟላ ህግ እንዲሆን ነው የሚታሰበው። ስለዚህ በዛ መሰረት ነው እየሰራን ያለ ነው። በጣም አሳሪ ነበር የሚሉ አባባሎች ተጠቀማቸዋል። ቅድም ስታቀርቡ ጽሁፉን እና ምንድን ነው በዋነኛነት አሳሬ የትኛዎቹ የአዋጁ ክፍሎች ናቸው የበለጠ አሳሪ ያደረጉት ድርጅቶችንም ያቀጨጭል? አንደኛው የገንዘብ ምንጭን መሰረት በማድረግ በዚህ ስራ ላይ መሳተፍ ትችላላችሁ አትችሉም የሚል ክልከላ አለው። የእኛ ህገ መንግስት አንቀጽ 31 ላይ በግልጽ ተቀመጠው ማንኛውም ሰው ለማንኛውም ህጋዊ አላማ የመደራጀት መብት አለው። ህጋዊ አላማ አሁን ግን ይሄ አዋጅ የሚያደርገው ምንድን ነው ከውጭ ገንዘብ ከተቀበልክ፣ ለምሳሌ በሰብአዊ መብት ስራዎች ላይ በጾታ እኩልነት፣ በፍትህ ስርዓት ማሻሻያ፣ በአካል ጉዳተኞች፣ በግጭት አፈታት ስራዎች ላይ መሳተፍ አትችሉም ይላል ከአስር ከመቶ በላይ ከተቀበሉ ከአስር በመቶ ከውጭ ከተቀበሉ። ይሄ እንግዲህ ምንድን ነው ተጨባጭ ሁኔታ የታወቀ ነው። በአንድ በኩል ለምሳሌ ዘጠና በመቶ የሚሆነውን ከሀገር ውስጥ አሰባስቡ ይላል። ነገር ግን እንደገና ደግሞ መመሪያ ወጥቶ በመመሪያ ይሄ ተገድቦ ቁ ይችላሉ ብሏል። ካገር ውስጥ ማሰባሰብ አይችሉ የተለያዩ ገደቦች አሉ የተቀመጡ። ለምሳሌ ካገር ውስጥ ገንዘብ ለማሰባሰብ አንዱ በግልጽ የሚለው ምንድነው፣ አማራጭ ካጣ ይላል አንደኛው እንት ሲጀምር። ሁለተኛው ነገር ደግሞ ምንድነው የምሰማሩበት የስራ መስክ ከአላማችሁ ጋራ ተመሳሳይ የሆነ ይላል። ለምሳሌ ሰብዓዊ መብት ላይ የሚሰራ ድርጅት ምን አይነት የገቢ ማስገኛ ስራ ውስጥ መሳተፍ ይችላል? ምንም ሊነግድ እና ትርፍ ሊያገኝበት የሚችል የስራ መስክ አይኖረውም። ስለዚህ ካገር ውስጥ እንደሚቻል ያስቀምጣል። ከውጪ መውሰድ አትችሉም ይላል ነገር ግን ሀገር ውስጡን መልሶ ይገድበዋል በተዘዋሪ እያለ ያለው በቃ መስራት አትችሉም ነው የሚለው። ስለዚህ አንዱ ይሄ ነው ትልቁ እንትን። ሁለተኛው ፍትህ የማግኘት መብት ነው። ከውጭ ገንዘብ ከተቀበል ፍትህ የማግኘት መብት የለህም። አንዱ ይሄ ነው። እንደውም ኢትዮጵያውያኖችን እራሳቸው ከውጭ ገንዘብ በመቀበላቸው ብቻ ኢትዮጵያዊ መባላቸው ቀርቶ የኢትዮጵያ ነዋሪዎች በሚል ያስቀምጣቸዋል። የኢትዮጵያ ነዋሪ ማለት እንግዲህ በህግ ቋንቋ የውጭ ዜግነት ያለው ሰው ሆኖ በኢትዮጵያ ውስጥ 180 ቀና ከዛ በላይ በእኛ ፍትሀዊ ህግ መሰረት ማለት ነው የተቀመጠ ማለት ነው እንጂ ኢትዮጵያዊ አይደለም እና ኢቭን ከውጭ ገንዘብ በመቀበላቸው ኢትዮጵያዊ ዜግነታቸውንም ይነፍጋል እና በርካታ ገዳቢ አንቀጾች በውስጡ አሉት። በጥልቀት እንዲጠኑና ምክረ ሀሳብ እንዲቀርብባቸው በመንግስት የተለዩት አዋጆች የበጎ አድራጎትና የጸረ ሽብርን ጨምሮ አምስት መሆናቸውን አቶ ደበባ አስረድተዋል። በመቀጠልም ከህዝቡ ጋር ውይይት እንደሚደረግና ፓርላማው ከክረምት ረፍት ሲመለስ የማሻሻያ ህጎች ወይም አዳዲስ ህጎች ሊወጡ እንደሚችሉ አመልክተዋል። የጸረ ሽብር ህጉን አስመልክቶ የቀረበውን ምክር ሀሳብና የተደረገውን ውይይት በቀጣይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን። እስክንድር ተጨማሪ የባለሙያ ውይይት ይዟል፣ በምሽቱ ጥቂት ዘግየት ብሎ ይቀርባል። ከጥቂት ደቂቃዎች በኋላ አሁን ወደ ተከታዩ ዝግጅታችን ቅንብራችን እናልፋለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። መጽሔት ይቀጥላል። ሁሉም የኦሮሞ ድርጅቶች በአንድነት እንዲሰሩ የኦሮሞ ነጻነት ግንባር ጥሪ ያቀረበ የግንባሩ መሪዎች ሰሞኑን በኦሮሚያ ከተሞች ሲንቀሳቀሱ ነበር የተባሉ የግንባሩን ታጣቂዎች በተመለከተ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። ሪፖርተራችን ሙክታር ጀማል ተከታትሎታል። በኢትዮጵያ የፖለቲካ ታሪክ ውስጥ ሶስት ስርዓትን የታገለ የኦሮሞ ነፃነት ግንባር በዛሬ ዕለት ራሱ ሶስት ቦታ ከመለያየቱ የበለጠ ሌሎች እንደ አሸን የፈሉት የፖለቲካ ፓርቲዎች አንድነትን እንዲፈጥሩ ከማህበረሰቡ ከፍተኛ ጫና እየበረታባቸው መጥቷል። ኦነግ በአመራር ውስጥ በተፈጠረ ክፍፍል በአሁን በሶስት ይጠራል። በአቶ ዳውድ ኢብሳ የሚመራው ሸኔ የሚባለው ኦነግ፣ በአቶ አባነጋ ጃራ የሚመራው የኦነግ አንድነት እና በአቶ ገላሳ ዲልቦ የሚመራው የሽግግሩ ኦነግ ለየቅል በተለያየ አመራር እየተንቀሳቀሱ ሲሆን እነሱን ጨምሮ በሌሎች ስም የተደራጁ የኦሮሞ ፖለቲካ ፓርቲዎች ወደ አንድ መጥተው በመረዳዳት ህዝቡንና የሀገሪቷን ዲሞክራሲ እንዲገነቡ እየበረታባቸው ከመጣ የቄሮ፣ የአባገዳዎቹና የተለያየ ተጽዕኖዎችን በመከተል በዛሬው ዕለት መግለጫ የሰጠው የኦነግ አንድነት በመግለጫው ለሁሉም የፖለቲካ ፓርቲዎች የአንድነትና የመተጋገዝን ጥሪ አቅርበዋል። ይህንንም አስመልክቶ ለሚዲያዎች መግለጫ የሰጠው የኦሮሞ ነጻነት ግንባር የመግለጫውን ዓላማና አስፈላጊነት የድርጅቱ ዋና ጸሐፊ አቶ አሜንጁንዲ እንዲህ ይገልጻሉ። ዋናው ትኩረቱ የኦሮሞ ፖለቲካ ድርጅቶች ይሄንን የመጣውን ለውጥ ተግባራዊ እንዲሆን ከመንግስት ጋር አድርገን በመጣ ነው መሰረት የፖለቲካ ድርጅቶች አንድነት ከማንኛውም ጉዳይ አስቀዳሚ ብለን ስለምናምንበት ለኦሮሞ ፖለቲካ ድርጅቶች ጠቅላላ ብሔራዊ ጥሪ እያደረግን ነው። የድርጅቱን አቋምና እንቅስቃሴ የገለጹት ምክትል ሊቀመንበሩ ብርጋዴር ጀኔራል ሀይሉ ጎንፋ። በአሁን ጊዜ ድርጅቱ እየተንቀሳቀሰ ያለው ራሱን የበለጠውኑ አድሶ ከወቅቱ ጋር መሄድ እንዲችልና በሳልና የለውጥ ፍላጎቱን ሊሸከም የሚችል አመራር ለማብቃትም በትኩረት እየተሰራበት መሆኑን ብርጋዴር ጀኔራል ሀይሉ ጎንፋ ተናግረዋል። የተለያየ ድርጅት የተከፋፈለ ድርጅት አያስፈልገንም። አንደኛ በኦሮሞ ነጻነት ድርጅት ጠንካራ አቋም ያለው ራሱን ያደሰ ድርጅት እንዲሆን ከወቅቱ የፖለቲካ እድገትና ከኦሮሞ ንቃት ልና ደረጃ የደረሰ አመራር እንዲኖረው ነው። ሁለተኛ በኦሮሞ ትግል ውስጥ ሚና የነበራቸው ማንኛውም የፖለቲካ ድርጅቶች በአንድ ጥላ ስር ሆኖ አንድ ሁለት ድርጅት እንድንሆን የአንድነት ውይይት እና የአንድነት ጥሪ ነው ያደረግነው። መግለጫው ላይ ለቀረቡ የድርጅቱ ከፍተኛ አመራሮች ከጋዜጠኞች የተለያየ ጥያቄ የቀረበላቸው ሲሆን በተለይ ሰሞኑን በኦሮሚያ የተለያዩ ከተሞች ይታየ የነበረን የኦነግ ጦር በተመለከተ የየትኛው ኦነግ ነው? የእናንተ ድርሻስ ምንድን ነው የሚል ጥያቄ ቀርቦላቸዋል። የኦነግ ምክትል ሊቀመንበር ብርጋዴር ጀኔራል ኃይሉ ጎንፋ በበኩላቸው ስለሁሉም ሁሉም ሂደት ከመንግስት ጋር ተነጋግረን ጦራችን ከካምፑ አልተንቀሳቀሰም ብለዋል። በመሰረቱ የጦር ሰራዊት ወይም የጦር አባል ወይም ታጋይ የሚመራበት ዲስፕሊን አለን። ከተማ ውስጥ በየጎዳና እየሄደ ፎቶ የሚነሳ ሰውን የሚዘርፍ፣ የሰውን መብት የሚገ ከሲነ ምግባር ውጭ የሆነ ነገር የሚያደርግና ህግንና ስርአትን የሚያፈርስ ሰራዊት የለንም። የኛ ሰራዊት በመሰረቱ ከመንግስት ጋር ባደረግ ነው ውይይትና ስምምነት መሰረት በነበሬበት ቦታ ነው አለው። ከመንግስት ጋር የመጨረሻ ውሳኔ ሲሰጥና የተዘጋጀለት ቦታ አለ። ስለዚህ እነዚህ ሰራዊቶች እንዴት ነው መልሴን የምናቋቁመው? በሀገር ግንባታ ግማሹ እንዴት ከሰራዊቱ ጋር ይቀላቀላል፣ ግማሹ እንዴት ወደ ፖሊስ ይገባል፣ ለሁለቱም ደግሞ ፊት የማያደርግ ደግሞ እንዴት ተመልሶ ሰላማዊ ኑሮ እንደሚኖር በስፋት ስለተነጋገር ነው። ይሄን መልሴን እስከምናቋቁም የኛ ሰራዊት በቦታ ነው አለው። የእኛ ሰራዊት አይደለም። የኦሮሞ ፖለቲካ ፓርቲዎችን አንድ ለማድረግና በትብብር እንዲሰሩ ከዚህ ቀደም በውጭ ሀገር ብዙ ሲለፋ ብዙ ሲመከርበት ቆይቷል። ነገር ግን እስከ ዛሬ አልተሳካም። በተለይ ከአንድ መሰረት የተበታተኑትን የኦነግ አመራሮች ወደ አንድ ለማምጣት የምናቀርበውን ጥሪ ሰምተው የጋራ አንድነት እንድንመሰርት መሰረታዊ የሆኑ ተስፋዎችም ይታያሉ ነው የሚሉት፣ የድርጅቱ ዋና ጸሐፊ አቶ አሚን ጁንዲ። ጥረቶች ያልተሳኩበት ዋና ምክንያት እርስ በርሳችን በምናደርገው ጥረት ብቻ ነው። አሁን ግን በህዝባችን መካከል ተመልሰናል። አባገዳዎች አሉ፣ ቄሮዎች አሉ፣ ዩኒቨርሲቲ ተማሪዎች አሉ፣ ጋዜጠኞች አሉ፣ አዋቂ ሰዎች አሉ። እነኚህ ሰዎች ሁሉ በአንድነታችን ላይ ያተኮሩ ጥያቄዎችን ነው የሚያቀርቡልን። ከህዝባችን ጋር ብዙ ግንኙነቶች ስብሰባዎችን አድርገናል። ብዙ ስብሰባዎችን አድርገናል። በዚህ ስብሰባዎች ሁሉ የሚቀርብልን ጥያቄ ቢኖር የፖለቲካ ድርጅቶች እስፔሻሊ የኦሮሞ ፖለቲካ ድርጅቶች ወደ አንድ መስመር እንዲመጡ ወይ ደግሞ ወደ አንድ ድርጅት ወይ ደግሞ ቪዛብል ወደ ሁለት ድርጅት እንዲመጡ የሚል ጥያቄ ስለሆነ ይህንን የህዝባችንን ጥያቄ ሁላችንም በዚህ ጉዳይ ተገፍተን ተግባራዊ እንደምናደርግ እርግጠኛ ነኝ። የአሜሪካ ድምጽ ኩታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታርን ወደ ተከታዩ ዘገባ እናልፋለን። የትግራይ ክልል ራማ ከተማና አካባቢዋ ነዋሪዎች የሆኑ ከስድሳ በላይ ኢትዮጵያውያን ትናንት መረብን ተሻግረው የኤርትራ ከተማ ከሆነችው ክሳድ ኢቃ ነዋሪዎች ጋር ውለው ተመልሰዋል። መጪውን ቅዱስ ዮሐንስም መረብ ላይ አብረው ለማሳለፍ መወሰናቸውን ለቪኦኤ ተናግረዋል። በድንበር አካባቢ የተቀበረ ፈንጂ ቢኖር ጉዳት እንዳያደርስባቸው በመፈተሽና ጉዟቸውም የሰላም እንዲሆን በማድረግ የኤርትራ ወታደሮች እንዳገዟቸውም ተናግረዋል። ኢትዮጵያውያኑ ከራማ ክሳድ ኢቃ ድረስ የተጓዙት በሞተር ብስክሌቶች እንደነበር ሪፖርተራችን ሙሉጌታ አጽበሃ ከመቀሌ ዘግቧል። ተጨማሪ ያለው ሙሉጌታ። ከስልሳ በላይ የትግራይ ማዕከላዊ ዞን መረብ ለኸ ወረዳ ነዋሪዎች ትናንት የኢትዮጵያና ኤርትራ የሚያገናኝ የመረብ ወንዝ ተሻግረውም የኤርትራ ከተማ በሆነችው ህሳድ ዕቃ ደርሰው ከህዝቡ ጋር አብረው ውለው እንደተመለሱ ከተጓዙት ውስጥ አቶ ጎይቶም ኃይለ የተባሉ የራማ ከተማ ነዋሪ ተናግሯል። የሃይማኖት መሪዎች፣ የአገር ሽማግሌዎች፣ ወጣቶች የተካተቱበት ጉዞ ነበር ያሉት አቶ ጎይቶም፣ የህሳድ ዕቃ ህዝብም በደማቅ ሁኔታ ተቀብሎናል ብለዋል። ደስ የሚል ይገርማል። ያልጠበቅነው ያልጠበቅ ነው ነው ያገኘነው። ህዝቡ በጣም ደስ ብሎታል። እኛም ደስ ብሎን በደንብ አብረን ውለን በሳቅ፣ በድልታ፣ በጓይላ ነው የዋል ነው ተመልሰናል። ከራማ ከተማ ተነስተው መረብ ተሻግረው ወደ ከተማዋ በሞተር ሳይክል እንደ ተጓዙ የተናገሩት አቶ ጎይቶም የኤርትራ ሰራዊት በድንበር አካባቢ የተቀበረ ፈንጅ እንዳይኖር አስቀድሞ በመፈተሽ ትብብር እንዳደረገላቸው በተጨማሪም ከህዝቡ ጋር በመሆን ደማቅ አቀባበል አድርጎልናል ብለዋል። በቅርብ ጊዜም ከኤርትራ ልዑካን ወደ ኢትዮጵያ መረብ ተሻግረው ወደ ራማ ከተማ እንደሚመጡ ተወያይተናል ሲሉም ተናግሯል። ደግሞ በደንብ ከዚህ የበለጠ እንደምንገናኝ እንገናኝ ይችላለን። ምክንያቱም እኛ አብረን ያለ ነው ሲጓዙ የኢትዮጵያ የኤርትራና የትግራይ ሰንደቅ ዓላማ ይዘው መጓዛቸው የተናገሩት ደግሞ ከተጓዦቹ አንዱ አቶ ካላዩ ሀብተ ናቸው። አቀባበሉ ከጠበቅነው በላይ ነበር ያሉት አቶ ካላዩ በቆይታቸው ነዋሪዎቹ የትግራይ ህዝብና መንግስት በሁለቱ ሀገራት ሰላም ጉዳይ ፍላጎት አላቸው ወይ የሚል ጥርጣሬ ነበራቸው፣ እኛም ያለን ፍላጎት ገልጸንላቸዋል ሲሉ ተናግሯል ለቀጣይ አዲስ ዓመት ሁለት ሺ አስራ አንድም አብረን ለማሳለፍ ቀጠሮ ይዘናል ሲሉ ተናግሯል። የኤርትራ ባህል የድሮ ተጋዮችና የእኛም የድሮ የህወሀት ተጋይ የሁለቱም ባህል አድርገን ከኤርትራ ሙሉ ከትግራይ ሙሉ ተሰዋስቦ የሃይማኖት መሪና ና ባለስልጣኖች የኤርትራ እንደዛ ነ አድርገን ተሰዋስበን እንድናሳልፈው የሚመጣ መስከረም ወደ ኤርትራ ለመሄድ የመንግስት ፍቃድ ጠይቃቸዋል ወይ ብለን ጠይቀናቸዋል። ከወንድሞቻችን ጋር ለመገናኘት ፍቃድ አያስፈልገንም ሲሉም መልሰዋል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽበሃ መቀለም። የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊና የኖቤል የሰላም ሽልማት ተሸላሚው ኮፊ አናን በአጭር ጊዜ ህመም ከትናንት በስቲያ ቅዳሜ አርፈዋል። ሚስተር አናን በ80 ዓመት እድሜያቸው በርን ስዊትዘርላንድ ውስጥ በሐኪሞች እየተረዱ ሳሉ ቤተሰቦቻቸው ባሉበት ህይወታቸው ማለፉን ሊሳሽ ላይን ከጄኔቫ ዘግባለች። በዓለም አቀፍ ማህበረሰብ አገልጋይነታቸው የሚታወቁት ኮፊ አነን በቆሙለት አላማ በተለይ ደግሞ በመላው ዓለም ሰላምና መረጋጋት እንዲሰፍን ባደረጉት አስተዋጽኦ አፍሪካ ልታስታውሳቸው ይገባል ብለዋል። እንደ አውሮፓውያን አቆጣጠር ከ1992 እስከ 94 የተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ምክትል ጸሐፊ የነበሩት ፕሮፌሰር ጄምስ ጆና ጄምስ በቲ ፕሮፌሰር ጆናን አነጋግሮ ዘግቧል። አዲሱ አበበ ሁለቱንም ዘገባዎች አቀናጅቶ ተከታዩን አዘጋጅቷል። በኮፊ አናን ሞት ምክንያት የሚላኩ የሀዘን መግለጫዎች እየጎረፉ ባሉበት በአሁኑ ወቅት የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥም ባወጡት መግለጫ አናን ጓደኛና መምህራቸው እንደ ነበሩ አውስተዋል። የኮፊ አናን የመልካም ስነ ምግባር አርአያነት ለምንጊዜውም ጸንቶ የሚቆይ ነው በማለትም ጎትሬሽ በመግለጫቸው አክለዋል። በተባበሩት መንግሥታት ድርጅት የሰብዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከልብ የመነጨ ሐዘን የተሰማቸው መሆኑን በሰጡት መግለጫ ከኮፊ አናን ጋር የነበራቸውን የቅርብ ወዳጅነት አውስተው ዓለም ኮፊ አናንን በማጣቷ እንደምትጎዳም ገልጠዋል። የኮሚሽነር ዘይድ ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ ሲናገሩ ሁለቱ ሰዎች የአባትና ልጅ ግንኙነት ነበራቸው ብለዋል። ሚሽነር ግ ታይምስ ቢግን ከፍተኛ ኮሚሽነር ዛይድ አልሁሴኒ የመብት ጥሰትን በተመለከተም ሆነ መብታቸው ስለተረገጠ ሰለባዎች በሚናገሩበት ጊዜ ሁሉ የኮፊ አናንን ምክር ይሻሉ። የሰብአዊ መብት ጥሰት ስለተፈጸመባቸው ሀገሮች ለመናገርም ቢሆን የኮፊ አናንን ምክርና አስተያየትን ያስቀድማሉ። እንደ መምህራቸው ነበርና የሚቆጥሯቸው፣ ብዙውን ጊዜ ተመሳሳይ ሀሳብ ያንጸባርቃሉ። ኮፊ አናን ከተባበሩት መንግሥታት ድርጅት ዋና ጸሐፊነታቸው በጡረታ ከተገለሉ በኋላ ስዊዘርላንድ ነው የኖሩት። በዚያም በሕይወታቸው ሙሉ የኖሩበትን የሰላም ዓላማ ተግባራዊ ለማድረግ ይችሉ ዘንድ በስማቸው የሚጠራውን ድርጅት ኮፊ አናን ፋውንዴሽን የተሰኘውን መመሥረታቸው ይታወቃል። በቀድሞው የደቡብ አፍሪካ ፕሬዝዳንትና በፀረ አፓርታይድ መሪው ኔልሰን ማንዴላ የተቋቋመውን በእንግሊዝኛው ዚ ኤልደስ የሚባለውንና ስለ አረጋውያን መብት መከበር የቆመውን ድርጅት በሊቀ መንበርነት ሲመሩ እንደነበርም ይታወቃል። ኮፊ አናን የጋና ተወላጁ ኮፊ አናን አፍሪቃን ላፍታም እንዳልዘነጓት ይነገርላቸዋል። የአህጉሪቱን ልማት፣ የጤና ጥበቃና የሰብአዊ መብት ጥበቃ በተመለከተ ያለ መታከተ መሥራታቸውም ተገልጧል። አናን እንደ አውሮፓ አቆጣጠር በ2001 ዓ.ም ለሰብአዊ መብት ጥበቃ ያበረከቱትን አስተዋጽኦ ከግምት ያስገባ የሰላም ኖቤል ሽልማት ተሸላሚ እንደነበሩ አይዘነጋም። ፕሮፌሰር ጄምስ ዮናህ በተባበሩት መንግሥታት ድርጅት እንደ አውሮፓ አቆጣጠር ከ1992 እስከ 94 የፖለቲካ ጉዳዮች ምክትል ዋና ጸሐፊ ነበሩ። ኮፊ አናን በቆሙለት በተለይም ሰላምና መረጋጋት በመላው ዓለም እንዲሰፍን ባደረጉት አስተዋጽኦ አፍሪቃ ልታስታውሳቸው ይገባል ይላሉ። ድንገተኛ ኅልፈታቸው አስደንጋጭ ነበር። እኒህ የአፍሪቃ ኩራት የሆኑ ዲፕሎማት ለሰብአዊ መብት ከበሬታ የነበራቸው ጽኑ አቋም ሁሌም የሚታወሱበት ባሕሪያቸው ነው። በአንድ የደቡብ አፍሪቃ ጉብኝታቸው ድህነትና ጭቆና ተለያይተው አይታዩምና ነጻነት ማለት ከነዚህ ከሁለቱም ነጻ ሲኮን ብቻ ነው ያሉበት ንግግራቸው ሁሌም ይታወሳል። ኮፊ አናን ምን ጊዜም ሲታወሱ የሚኖሩ ናቸው በማለትም ፕሮፌሰር ጄምስ ዮናህ ከጄምስ ቤቲ ጋር ባደረጉት ውይይት አጠቃለዋል። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኬንያ መንግሥት ሕገወጥ ናቸው በሚላቸው ግንባታዎች ላይ እየወሰደ ያለውን እርምጃ አይሲጄ ተብሎ የሚታወቀው ዓለም አቀፍ የሕግ ባለሙያዎች ቡድን አውግዟል። የድርጅቱ የኬንያ ቅርንጫፍ ኃላፊ ኮልቪን ሙጌኒ ዛሬ በሰጡት ጋዜጣዊ መግለጫ መንግሥት ሕገወጥ የሚላቸውን ሕንፃዎች ሲያፈርስ የሀገሪቱን ሕግ በጠበቀ ሁኔታ አይደለም ሲሉም ከሰዋል። ዳዊት ገልሞ ከናይሮቢ አጭር ዘገባ ይዟል። ባለፈው አብ ላይ መጨረሻ ነበር የኬንያ መንግስት በናይሮቢ በህገወጥ ቦታ የተገነቡ ከአራት ሺህ በላይ ህንፃዎች እንዲፈርሱ ትእዛዝ አስተላለፈው። በዚህም የኬንያ አካባቢ ጥበቃ ባለስልጣን ህገወጥ ቦታ ተገንብቷል የተባሉ ህንፃዎችን ማፍረስ መጀመሩ ታውቋል። ነገር ግን ሕንፃዎቹን የማፍረስ ተግባር በአንዳንድ ቦታዎች ሕግን በማካከለ መልኩ አይደለም ሲሉ የህንፃ ባለቤቶች ቅሬታ ያቀርባሉ። ራሚስ ቻንድራጎቬ እንደሚባሉ አንድ በናይሮቢ የሚገኝ የገበያ ማዕከል ባለቤት መንግስት እርምጃውን ሲወስድ ህግና ስርዓትን መከተል አለበት ብለዋል። እዚህ ያለነው ህግን ጠንቅቀን የምናውቅ ነን። አድራጎቱ መፈጸም ያለበት ህጋዊና ሙያዊ በሆነ አግባብ ነው። ይህን ተከትሎ ነው የዓለም አቀፍ የሕግ ምሁራን ኮሚሽን ኬንያ ቅርንጫፍ ዛሬ መግለጫ ያወጣው። ኮሚሽኑ በመግለጫው ሁኔታው ህግን በተከተለ መልኩ አይደለም ሲል ተችቶታል። ኬቪን ሙጌኒ የዓለም አቀፍ የሕግ ምሁራን ኮሚሽን ኬንያ ቅርንጫፍ ሊቀመንበር ናቸው። በመንግሥት የሚፈጸሙ ማንኛቸውም ክንዋኔዎች ሕገ መንግሥቱን የተከተሉ መሆን አለባቸው ግልጽነትና ትክክለኛ መዋቅር ሊኖራቸው ይገባል። ዓለም አቀፍ የሕግ ባለሙያዎች ኮሚሽን በመንግሥት የሚፈጸሙ ማንኛቸውንም የሕግ ጥሰቶች ይቃወማል። በዚህም መንግሥት በማው ደን ውስጥ ይኖሩ በነበሩ ማኅበረሰቦች ላይ፣ በናይሮቢ ዝቅተኛ ገቢ ያላቸው ነዋሪዎች መኖሪያ ሰፈር ላይና አሁን ደግሞ በሕንፃ ባለቤቶች ላይ እያደረሰ ያለውን ሕግን ያልተከተሉ እርምጃዎች ያወግዛል። ዓለም አቀፍ የሕግ ባለሙያዎች ኮሚሽን በሕገ ወጥ መንገድ የተወሰደ ማንኛውም የሕዝብ መሬት ፖሊሲ ወጥቶለት ሕግን በተከተለ አግባብ መመለስ እንዳለበት ያምናል። ሚስተር ሙጌኒ ኮሚሽኑ መንግስት በሕገ ወጥ መልክ የተወሰዱ መሬቶችን ለማስመለስ እያደረገ ያለውን ጥረት አድንቀው፣ ነገር ግን በአፈጻጸም ላይ የመሬት ፖሊሲውንና የአገሪቱን ሕግ ጥሰዋል ሲሉ አክለው ተናግረዋል። በናይሮቢ እንዲፈርሱ ትዕዛዝ የተላለፈባቸው ሕንፃዎች በከተማዋ ባሉ ወንዞች ዳር ተጠግተው የተገነቡ ሕንፃዎችና በመሰረተ ልማት መስመር ላይ የተገነቡ መሆናቸውም ታውቋል። ለአሜሪካ ድምጽ ገለሙዳዊት ከናይሮቢ። አመሰግናለሁ ገልሞ ለዘገባው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። እስካሁን ያዳመጣችሁ ያዳመጣችሁት ዜናና የምሽቱን የመጽሔት ትንታኔ ርዕሶች ነበር። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ እየተላለፈላችሁ ያለ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ከ37 ደቂቃ ሆኗል። አዲስ አበባ ላይ ወደ ተከታዩ ቅንብራችን እናልፋለን። የጠቅላይ ሚኒስትር አብይ አህመድ መንግስት ሮሮ የሚሰማባቸውን አዋጆች በመመርመር ጀምሯል መመርመር ጀምሯል ምርመራው የተጀመረው በፌዴራል ጠቅላይ አቃቤ ሕግ በኩል በተቋቋመ ገለልተኛ ምክር ቤት አማካይነት መሆኑ ተገልጿል። የሰብአዊ መብቶች ህግ ባለሙያና የዩኒቨርሲቲ መምህር የሆነችው ወጣት ረድኤት አስቻለው የህዝብ ሮሮ ከሚሰማባቸው አዋጆች በአንዱ ላይ ጥናት አድርጋለች። ጥናቷ ያተኮረው ከእነዚህ ቅሬታዎችና ተቃውሞዎች ከሚሰማባቸው አዋጆች አንዱ የሆነው በበጎ አድራጎት ድርጅቶችና ማህበራት አዋጅ ባሳደረው ተጽዕኖ ላይ መሆኑን ገልጻለች። ረድኤትን ዘጋቢያችን እስክንድር ፍሬው አነጋግሯታል። የአዋጁን ክፍተቶች የምትላቸውን በማብራራት ትጀምራለች ረድኤት። ሌሎችም ሀገሮች ላይ ህጎቹ አሉ። ችግሩ ግን የህጉ ሀርሽ መሆንና አለመሆን ወይም ይዘቱ ነው የሚለያየው እንጂ፣ ሌላም ሀገር ላይ ገቨርኒንግ ሩልስ ምንላቸው ወይም ገቨርኒንግ ሎስ ምንላቸው፣ ሌሎቹ ሀገሮች ላይ ያሉት ህጎች በዚሁ አይነት መልኩ ቢሆኑም ነቀቅ ያሉ ናቸው። ብዙ ጊዜ ደግሞ ከሰብአዊ መብቶች አንጻር እንደኛ ሀገር ገና ዲሞክራሲ እያደገበት ባለበት በምንልበት ሀገር አንጻር በአብዛኛው ሲቪክ ማህበራት በደንብ እንዲሳተፉ አስቻይ የምንለው ወይም ኢነብሊንግ የምንለው አይነት ህግ ነው አብዛኛው ሀገሮች ላይ ያለው። የአፍሪካ ሀገሮች ኢትዮጵያን ጨምሮ ግን በአብዛኛው በጣም ሪስትሪክቲቭ ገደብ የሚጥል ሲቪክ ማህበራት በተለይ ሰብአዊ መብቶች ላይ እንዳይሳትፉ፣ ህጻናት መብት፣ የሴቶች መብት ስፔሻሊ ደግሞ ፒስ ን ኮንፍሊክት ሪሶሉሽን ላይ ሰላምን ከማስከበር አንጻር ሙሉ በሙሉ እንዳይሳትፉ አንቀጽ አስራ አራት ሰብ ህዝብ አር ሁለት በአብዛኛው ሙሉ በሙሉ ከልክሏል ማለት ይቻላል። ያ ደግሞ ህጉ አት ሴም ታይም አክቲቪቲ ሪስትሪክሽን ፈንዲንግ ሪስትሪክሽንስም ያስቀምጣል እንቅስቃሴ ገደብም የገንዘብ ገደብም ያስቀምጣል። የገንዘብ ገደብም የእንቅስቃሴ ገደብም ሁለቱ አንድ ላይ ነው ህጉ ያስቀመጣቸው። ስለዚህ አንድ ሲቪክ ማህበር በሚያገኘው የገንዘብ መጠን ፈንድ በሚያስገባው ከ አስር ፐርሰንት በላይ ከውጭ የሚያስገባ ከሆነ እነኚህ የምንላቸው መብቶች ላይ እነኚህ የሴቶች መብት የህጻናት መብት ጀስቲስ ኢንፎርስመንት የመሳሰሉት ነገሮች ላይ መሳተፍ አይችልም ማለት ነው። የጠቀሸው አንቀጽ ምን የሚለውን አንቀጽ ነው አስር ከመቶ የሚለውን ቅድም የጠቀሽልኝ አስር ፐርሰንት ፈንድ ማለት ነው። እሱ አስራ አራት ሰብ ሁለት ላይ አክቲቪቲዎች ብሎ ይዘረዝራል። አንቀጽ ሁለት ላይ ደግሞ እነኝህን አክቲቪቲዎች ማድረግ የሚችሉት የኢትዮጵያ በጎ አድራጎት ማህበራት ብቻ ናቸው ይላል። የኢትዮጵያ በጎ አድራጎት ማህበራት ማለት ደግሞ አስር ፐርሰንት ብቻ ከውጭ ፈንድ የሚያስገቡ ከዛ ውጭ ዘጠና ፐርሰንት ደግሞ የሀገር ውስጥ ገቢ የሚያስገቡ ናቸው። የእኔ ጥናት የሚያሳየው እነኚህ የሀገር ውስጥ ገቢ ብቻ የሚያገኙ እኛ ሀገር የሀገር ውስጥ ገቢ በጣም የለም ሬር ነው። ከመንግስት የሚገኝ ከሆነ ደግሞ ኢንዲፔንዳንሳቸው ያጠራጥራል ስለዚህ የውጭ ፈንድ ነፃነታቸውን ያጣሉ። ከመንግስት ገንዘብ የሚወስዱ ከሆነ መንግስት ገንዘብ የሚወስዱ ከሆነ። ስለዚህ የውጭ ፈንድ በተከለከለ ቁጥር እነኚ ማህበሮች እነኚ ያልኳ ያልኩሃ ስራዎች ላይ አይሰማሩ ማለት ነው። ወደ ምን ይሄዳሉ? ኒድ ቤዝድ አፕሮች ምን እንላቸው፣ ውሃም፣ ስራት፣ መንገድ ላይ የመሳሰሉት ነገሮች ላይ ብቻ ይሆናል። ስለዚህ ራይት ቤዝድ አፕሮች የሚባለው ሙሉ በሙሉ ያወጣዋል ማለት ነው። ያ እንደ መብት ላይ የመስራቱን ነገር ያቆመዋል ነው? አዎ በትክክል። ስለዚህ የዚህ ህግ መኖር የኢንጂዎችን ለህዝቦች ያላቸውን መብት የህዝቦች መብት ሪፖርት ከመጠበቅ አንጻር የዚህ ህግ መኖር ልጆችን ሮል ወይም ሚና ወደ ታቸው ወርዷል የሚል ነው። ጥናቱ የሰራው ጥናት አሁንም እዚህም ጋር በማቅረብ የሚመጣውት ያን ነው። ቀደም ሲል ህጉ ከወጣ በኋላ በነበሩት አመታት አስታውሳለሁ። ሌላው ቀርቶ በህጻናት ላይ የሚሰሩ እንኳን ድርጅቶች አቅም አንሷቸው የተዳከሙበት፣ አንዳንዶቹም የጠፉበት ሁኔታ ነው የነበረው። አንቺ ለምሳሌ የምታስታውሻቸው ልጠቅሻቸው ምቻቸው አንዳንድ ኬዞች አሉ፣ አንዳንድ ጉዳዮች አሉ። ለምሳሌ የድሮ ኢሰመ ሲያደረጉ ወይም የኢትዮጵያ ሰብአዊ መብት ጉዳዮች በአሁኑ ሰቶች ጉባኤ ነው። ጉባኤ የሆነው ሁማን ራይትስ ካውንስል የምንለው የድሮ ግን ኢትዮጵያን ሁማን ራይትስ ካውንስል የምንለው በአብዛኛው ስታፎቹን ቀንሷል። በሰባ ፐርሰንት ያክል ስታፎቹ ቀንሷል። ክልል ላይ የነበሩት ቅርንጫፎች ሁሉ ቀንሰዋል። ለምንድን ነው ያ ከነበረው የገንዘብ አቅም አንጻር መቀነስ ስላለበት ነው። ክልል ላይ ያመጣው የሰብአዊ መብቶች ጥበቃ እንዲወርድ አድርጓል። ክልል ላይ ሰብአዊ መብቶች በአብዛኛው እንዳይጠበቁ አድርጓል። ለምን ሁማን ራይትስ ካውንስሉ ወደ አዲስ አበባና ወደ ፌዴራል ወደ ድሬዳዋ የመሳሰሉት ብቻ ሊሚት ስላደረገ ማለት ነው። ሌሎች ደግሞ ሙሉ በሙሉ ከዚህ ስራቸው ወጥተው ወደ ነ አፓፕ ምንለው አክሽንስ ፕሮፌሽናል አሶሲሽን ፎር ፒፕል የምንለው 205 ላይ በደም በጥሩ ሁኔታ እኛ ሀገር ላይ በየፍርድ ቤቱ ሲሳተፍ የነበረ በጎ አድራጎት ድርጅት ነው። አሁን ግን ቀይሮ ሙሉ በሙሉ ወደ ኒድስ ቤት አፕሮች ሰርቪስ ዴሊቨሪ ላይ ፎከስ ሰራታዊ ነገሮችን በማቅረብ ለምን ያኛው ላይ ብዙም ገደቦች ስለሌሉ ማለት ነው። እንደፈለገ ፈንድ አስገብቶ እዛ እነኚህ ነገሮች ላይ መንቀሳቀስ ስለሚችል ማለት ነው። እንዲህ አይነት የተዘጉ ክሎዠር ያልገጠማቸው ደግሞ ሙሉ በሙሉ ሪብራንድ ያደረጉ ወይም ስማቸውን ቀይረው አክቲቪቲያቸውን የቀየሩ ስራ ዘርፋቸውን የቀየሩ ድርጅቶች አሉ። ያ ነው በአብዛኛው በደንብ በግልጽ ፕራክቲካሊ ሊታይ የሚችለው። ስለዚህ የህጉ መምጣት በአብዛኛው ከራይትስ ቤዝድ አፕሮች ወደ ኒድስ ቤዝድ አፕሮች ሺፍት እንዲያደርጉ ሲቪል ማህበራቶች አድርገዋል ማለት ነው። ስለዚህ መብትን ከመጠበቅ ይልቅ ወደ መሰረታዊ ነገሮችን ወደ ማሟላት ሄዷል ማለት ነው። የመጨረሻ ጥያቄ ላድርገው። አንዳንድ ሰዎች በኢትዮጵያ ውስጥ ጥሰት እየተባባሰ ለመጣው ቀደም ሲል ለምሳሌ የሰብአዊ መብት ጥሰት፣ የመልካም አስተዳደር ችግር ይሄ ህግ በራሱ ከፍተኛ አስተዋጽኦ አድርጓል ይላሉ። በዛ ተስማሚ ያለሽ ምንድ ነው? መገለጫ ውስጥ ይሄኛው መገለጫው ምን ሊሆን ይችላል? በአብዛኛው መብት እንደ ሰብአዊ መብት ህግ ባለሙያ ሰብአዊ መብቶችን መጠበቅ የጋራ ኃላፊነት ነው ተብሎ ነው የሚታመነው። ኢንተርናሽናሊም ሪጅናሊም ማለት ነው። ያ ማለት መንግስት ብቻ ሳይሆን ህዝቦችም እንዲህ አይነት ስቴክ ሆልደርስ ወይም ባለድርሻ አካላት ምንላቸው ሊሳተፉ ይገባል ማለት ነው። ምክንያቱም ስለዚህ መንግስት ሙሉ በሙሉ የህዝቦችን ነጻነት የዜጎችን መብት ያከብራል ብሎ ማሰብ አይቻል። ምክንያቱም ዘድ ፐርፌክት ዲሞክራሲ የምንለው የትም ሀገር የለም፣ አይደለም ኢትዮጵያና ሙሉ ዲሞክራሲ የሚባል የለም። ሙሉ ዲሞክራሲ የሚባል የለም። ስለዚህ በዛ ሰዓት ላይ የሌሎችን ባለድርሻ አካላት እጅ መንግስት ይፈልጋል ማለት ነው፣ መፈለግም አለበት ማለት ነው። ስለዚህ ኤንጂኦች ወይም እነ ሲቪክ ማህበራት የምንላቸው ከሙያ ማህበራት ጨምሮ ምን ያክል ለህዝቦች መብት ኮንትሪቢት ያደርጋሉ ብሎን ብናስብ በደንብ ያደርጋሉ ማለት ነው መንግስትን የመንግስት ቀኝ እጅ መሆን ነበረባቸው ተብሎ አለባቸውም ተብሎ ስለሚታሰብ ለምሳሌ የኢትዮጵያ ሴት ህግ ባለሙያዎች ማህበርን ማንሳት እንችላለን። እያበረከተ ያለው ለሴቶች መብትና ለህጻናት መብት ልዩ ነው። ሌሎች እንደዛ አይነት ድርጅቶች ቢኖሩ እሱም ራሱ ኤውላ ራሱ ቢጠናከር። ለምሳሌ ግን የዚህ ሁሉ የሲቪክ ማህበራት ህግ መምጣት ግን እነኚህ ነገሮች አንጓቷቸዋል ማለት ነው። አሉታዊ ጎኑ፣ አሉታዊ ጎኑ ይህንን አምጥቷል። ስለዚህ መንግስት ብቻውን በሞኖፖሊ ሙሉ በሙሉ በመቆጣጠር የህዝቦችን መብት ሊያስገብር አይችልም ይችላል ወይም የመብት ጥሰቶች ሲኖሩ አንድ ሰው ብቻውን አቅም ላይኖረው ይችላል። ያ ሰው ሊታገድ ይችላል ሊታሰር ይችላል የመሳሰሉት። ስለዚህ እኚህ ሲቪክ ማህበራቶች እነኛን ነገሮች በማየት አውጥተው መንግስትን የመክሰስ የመምከር የመገጸጽ ነገሮች ሊኖሩ ይችላሉ። አሁን ባለ ሁኔታ ግን ያ በጣም በጣም ብዙ የማይታይ ማለት ነው። ሮሮ በሚሰማባቸው አዋጆች ላይ መንግስትን እንዲያማክሩና የማሻሻያ ሀሳብ እንዲያቀርቡ ከተቋቋሙት ኮሚቴዎች አንዱ የበጎ አድራጎት ድርጅቶችና ማህበራት አዋጅ ኮሚቴ ነው። ኮሚቴው ባቀረበው ምክረ ሀሳብ አዋጁ ሙሉ በሙሉ መተካት እንዳለበት አመልክቷል። የፌዴራል ጠቅላይ ዋና አቃቤ ሕግ ለኮሚቴው በሰጠው መመሪያም ለአገር የሚበጅ ግልጽና ዲሞክራሲያዊ የሆነ ማህበረሰብ ለመፍጠር የሚያስችልና በህገ መንግስቱ የተረጋገጡ ሰብአዊ መብቶችን ለማስጠበቅ የሚረዳ ሕግ ሀሳብ እንዲያቀርብን፣ የጠየቀው በአዋጁ ላይ ማብራሪያ የሰጠችኝን የሰብአዊ መብቶች ሕግ ባለሙያና የዩኒቨርሲቲ መምህርት ረዴት ያስቻለውን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እኔም እስክንድርን ላመስግንና ወደ ተከታዩ ቅንብር እንለፍ። ስፖርት ነው። አዘጋጅና አቅራቢው ሰሎሞን ክፍሌ ነው። እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በእግር ኳስ ስፖርት ዜና በመጪው የአውሮፓውያኑ ዓመት ታንዛኒያ በምታስተናግደው የአፍሪካ ታዳጊዎች ሻምፒዮና ለመሳተፍ የማጣሪያ ውድድሮች እየተካሄዱ ነው። ኢትዮጵያ ምድቧን ትመራለች። በአትሌቲክስ ጳጉሜን ሁለትና ሦስት ኦስትራቫ ላይ በሚካሄደው የአህጉራዊ ዋንጫ ውድድር የሚሳተፉ የአፍሪካ አትሌቶች መለየታቸውን የአፍሪካ አትሌቲክስ ኮንፌዴሬሽን ይፋ አድርጓል። ኢትዮጵያ በሦስት ሺህ ሜትር በሁለቱም ጾታዎች ትሳተፋለች። ሌሎች ዜናዎችም አሉን። አብራችሁን ቆዩ። በአዲስ አበባው ተባባሪ አዘጋጅ በገዛኸኝ ጽዮን መስቀል የእግር ኳስ ዜናዎችን ጀምር ከታንዛኒያው የታዳጊ ወጣቶች ሻምፒዮና በተጨማሪ የእንግሊዙን ፕሪምየር ሊግ እና የስፔን ላሊጋን በሳምንቱ ማብቂያ የተካሄዱ ግጥሚያዎች ውጤት ይዟል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የኢትዮጵያ ታዳጊ ቡድን በተደለደለበት ምድብ አምስት ቡድኖች የሚገኙ ሲሆን እስካሁን እያንዳንዱ ቡድን ሶስት ግጥሚያዎችን አድርጓል። የኢትዮጵያ ታዳጊ ሶስቱንም ጨዋታ አሸንፎ በዘጠኝ ነጥብ ምድቡን እየመራ ይገኛል። የኢትዮጵያ ታዳጊ ቡድን ጅቡቲንና ዩጋንዳን ማሸነፉን ጨምሮ ትናንት ደቡብ ሱዳንን በሰፊ ግብ ልዩነት አምስት ለአንድ ረቷል። ከደቡብ ሱዳን ጋር የትናንት ጨዋታ ከማድረጉ በፊት ወጣቷ አሰልጣኝ ተመስገንዳና ስለ ቡድኑ አጠቃላይ ውጤትና የቡድኑ ቀጣይ ሂደት አስመልክቶ ከታንዛኒያ የሚከተለውን አስተያየት በስልክ አስተላልፏል። ተጫዋቾቹ በሙሉ ጤናኞች ናቸው። ለውድድሮ በበቂ ሁኔታ ተዘጋጅተዋል ማለት ይቻላል። ከደቡብ ሱዳን ጋር ነው የምንጫወተው። የደቡብ ሱዳን ኦልሞስት ከውድድሮ እየወጣ ያለ ቡድን ነው። ስለዚህ እጅግ በጣም ነፃነት ካለ ቡድን ጋር ነው የምንጫወተው። ይህ ነፃነት ያለው ቡድን በብዛት አስቸጋሪ ነው። ይህንን አስቸጋሪነታቸውን የምንቋቋምበት መንገድ ቀይሰናል። ተጋዎች በጨዋታው ማሸንፍ ብቸኛ አማራጫችን ነው። ስለዚ ያን ጨዋታ አሸንፈን ምድቡን በበላይነት ለማጠናቀቅ የሚያስችለን ውድድል በእጃችን ለመያዝ ጥረት እናደርጋለን። በዘጠኝ ነጥብም ምድቡን እየመራ ያለው የኢትዮጵያ ታዳጊ ቡድን የፊታችን ረቡ የኬንያቸውን ይገጥማል። ማሸነፍና ቻ መውጣትም ወደ ወሳኝ የግማሽ ፍጻሜ ያሳልፈዋል ከየዞኑ ማጣሪያ አንደኛና ሁለተኛ ሆነው የሚፈጽሙ ሁለት ታዳጊ ቡድኖች በ2019 የአፍሪካ ታዳጊዎች እግር ኳስ ዋንጫ ላይ ይሳተፋል። የታዳጊ ቡድኖቹ የእድሜ ክልልም 17 ዓመትና ከ17 ዓመት በታች መሆኑ ታውቋል። ለኢትዮጵያ ታዳጊ ቡድን መልካሙን ተመኝተን ወደ አውሮፓ ስንሸጋገር ባለፈው ሳምንት ቀድሞ የጀመረው የእንግሊዝ ፕሪምየር ሊግ የሁለተኛ ሳምንት ጨዋታዎቹን የስፔን ላሊጋ የጣሊያን ሴሪያ ና የፈረንሳይ ሊግ ደግሞ የመጀመሪያ ሳምንት ጨዋታቸውን ትናንትናና ከትናንት በስቲያ አከናውነዋል ከተወዳጁ የእንግሊዝ ፕሪምየር ሊግ ስጀምር ተጠባቂው የቼልሲ ና የአርሰናል ግጥሚያ በቼልሲ ሶስት ለሁለት አሸናፊነት ተጠናቋል ባለሜዳው ቼልሲ በፔድሮ ና ሞራታ ሁለት ግቦች ቀድሞ ቢመራም የአርሰናሎቹ መኪታሪያንና ኢዮቢ አከታትለው በማስቆጠር በሁለታቻ ለረፍት ወጥተዋል የሁለተኛው የጨዋታ ክፍለ ጊዜ ሊጠናቀቅ ጥቂት ደቂቃዎች ሲቀር ተቀይሮ የገባው ኤዲን ሐዛርድ በግራ ክንፍ አልፎ ወደ አርሴናል የግብ ክልል ያጠፋትን ኳስ አሎንሶ ወደ ግብነት ለውጦ ቼልሲን ባለድል አድርጎታል። በጨዋታው መጀመሪያ ላይ የአርሴናል አጥቂዎች ያመክኗቸው ያለቀላቸው ግቦች ዋጋ አስከፍለዋል። ነጥብ ተጋርተውም ለመውጣት የሚያስችለውን እድል አበላሽተዋል። የአምናው ሻምፒዮን ማንቸስተር ሲቲ ከአጀማመሩ አስፈሪ ሆኗል። በሀደርስ ፊልድ ላይ ግማሽ ደርዘን ጎል አዝንቡበት ስድስት ለአንድ አሸንፎታል። ሌሎች ጨዋታዎችም ተካሂደዋል። ሌላው የፕሪምየር ሊጉ ከባድ ሚዛን ሊቨርፑል ዛሬ ማታ ክሪስታል ፓላስን ይገጥማል። ከእንግሊዝ ወደ ስፔን ስንመለስ ያለፈው ዓመት የላሊጋው ሻምፒዮን ባርሴሎና ዲፖርቲቮ ላ ኮሩኛን ሶስት ለባዶ ባሸነፈበት ጨዋታ የቡድኑ ወሳኝ ተጫዋች ሊዮኔል ሜሲ ሁለት አስገራሚ ግቦችን በማስቆጠር የጨዋታው ኮከብ ሆነው አምሽተዋል። ከሁለት ቅጣት ምቶቹም አንዱ የጎላ አግዳሚ ገጭቶ ሲመልስበት፣ ሁለተኛውን ቅጣት ምት ግን እንደ ቀድሞ ኳስ በአየር መስሏቸው ተከላካዮቹ ሲዘሉ እግራቸው በተነቀለበት ቀዳዳ መሬት አስነክሶ የላካት ኳስ መገኛዋ ከመረብ ሆኖ ሁሉንም አስገርሟል። ሜሲ መጥኖ ወደ ግብ የላካት ሌላዋ ኳስ ገባች ተብላ ስትጠበቅም የግቡ ቋሚ መልሶበታል። ወደ ማጠናቀቂያው ተቀይሮ የገባው ፊሊፕ ኮቲኖ ሁለተኛውን ግሩም ግብ አስቆጥሮ ሜሲ ሦስተኛውን ግብ አክሎበት ጨዋታው የደቂቃ ዕድሜም ሳይቆይ ዳኛው የፍጻሜ ፍሽካ አሰምተዋል። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ። አመሰግናለሁ። ገዛይን ጽዮን መስቀል ነበር ከአዲስ አበባ። ወደ አትሌቲክሱ ስፖርት ዜና ስናልፍ የአፍሪካ አትሌቲክስ ኮንፌዴሬሽን ዘንድሮ ኦስትራቫ በሚካሄደው የአህጉራዊ ዋንጫ ውድድሮች የሚሳተፉ ኮከብ አትሌቶችን ስም ዝርዝር ይፋ አድርጓል። የሚወዳደሩባቸው ርቀቶችም ታውቀዋል። ከታዋቂዎቹ የአፍሪካ ኮከብ አትሌቶች በወንዶቹም በሴቶቹም ከሚሳተፉት መካከል ጥቂቶቹን ለመጠቃቀስ ሞክራለሁ። በወንዶቹ ፈጣኑ የመቶና ሁለት መቶ ሜትር ውድድሮች አካኒ ሲምቢኔ ከደቡብ አፍሪካ በአንድ መቶ ሜትር ሲንቺኒ ቲቲ በሁለት መቶ ሜትር ይሮጣሉ። በአራት መቶ ከዚያው ከደቡብ አፍሪካ ቦቦሎኪ ቴቤ ይሮጣል። በስምንት መቶ ኒጄል አሞስ ከቦትስዋና ይወዳደራል። በሺህ አምስት መቶ ኤሊጃ ማናንጎይ ከኬንያ፣ ሮናልድ ሙሳጋላ ከዩጋንዳ፣ በሦስት ሺህ ጌታነህ ሞላ ከኢትዮጵያ፣ ኤድዋርድ ዛካዮ ከኬንያ። በሴቶቹ ፈጣን የመቶና ሁለት መቶ ሜትር ዝነኞቹ የጋናና የኮት ዲቯር ሯጮች ይሳተፋሉ። ጃኔት አምፖንሳናና ማሪ ሆዜ ታሉ ናቸው። በአራት መቶ ሜትር የቦትስዋና ክሪስቲን ቦቶሎጌትስዌይ እንዲሁም ስመ ገናናዋ የደቡብ አፍሪካ ሯጭ ካስተር ሲሜንያ ይገኙበታል። ሲሜንያ በ800 እና ዱላ ቅብብሎሽም ትሎጣለች። በ1500 ራባቤ አራፊ ከሞሮኮ፣ ዊኒ ቸቤት ከኬንያ፣ በ3000 ሰንበሬ ተፈሪ ከኢትዮጵያ፣ ሄለን ኦቢሪ ከኬንያ ይለይላቸዋል። በነገራችን ላይ በ3000 መሰናክልም ትሳተፋለች። ኢትዮጵያ በዘንድሮው የኦስትራቫ የአፍሪቃ አህጉራዊ ዋንጫ ውድድር የተወከለችውም በወይንሸት አንሳ ነው። ከመሰናክል ሩጫ በተጨማሪ ሌሎች ውድድሮች የሚካሄዳሉ። ዘንድሮ የከፍታ ዝላይ፣ የሱሉስ ዝላይ፣ የዲስከስና ጦር ውርወራ ይጠቀሳሉ። በዚሁ ላብቃ። ካለን ሰዓት አንጻር ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ሰሎሞንና ገዛህኝን አመሰግናለሁ። ወደ ተከታዩ ቅንብር እንለፍ። አፍሪካ ነክ ርዕሶች። ደቡብ አፍሪቃውያን በመላ ሀገሪቱ ተንሰራፍቷል የሚባለውን በእንግሊዝኛው ስቴት ካፕቸር የሚሉትን የሙስና መረብ ሊያጋልጥ የሚችል የፍርድ ቤት ምርመራ የሚጀመርበትን ጊዜ እየተጠባበቁ እንደሆኑ እየተነገረ ነው። ስቴት ካፕቸር የሚለው ሀረግ የቀድሞ ፕሬዚደንት ጄኮብ ዙማና ግብረ አበሮቻቸው በተለይ ደግሞ የጉፕታ ቤተሰብ በመባል የሚታወቁት ህንዳውያን ወንድማማች በቢሊዮኖች ዶላሮች የሚቆጠር የመንግስት ገንዘብ ለመዝረፍ ይጠቀሙበት ነበር የተባለ ዘዴ መሆኑን ዘጋቢያችን ዳርን ቴይለር ከጆሃንስበርግ ዘግቦታል። አዳነች ፍስሀዬ ታቀርበዋለች። በደቡብ አፍሪካ የሙስናን ተግባር የሚከታተለው ድርጅት ስራ አስኪያጅ ዴቪድ ሊውስ ስቴት ካፕቸር የሚለውን ቃል የመንግሥት የኤሌክትሪክ መብራት አከፋፋይን የመሳሰሉት የመንግሥት ውሳኔ ሰጪ ተቋማትን ለመያዝ የሚደረግ የተራቀቀ የፖለቲካ ሙስና ነው በሚል ይገልጹታል። አንድን ኮንትራት በሙስና ማግኘት ከፈለግ፣ የአንድ የግል ዘርፍ ኩባንያ ለመያዝ ብትፈልግ፣ የኮንትራቱ ኃላፊዎች ጋር ሄደ፣ ጉቦ ብትሰጣቸው ስምምነት ላይ መድረስ ትችላለህ። ጉቦውን ከተቀበሉ በኋላ ይከፋፈሉታል። ብዙውን ጊዜ መሰራት የነበረበት ስራ አይሰራም፣ ወይም ጥራት አይኖረውም። የቀድሞው የደቡብ አፍሪካ ፕሬዚደንት ዙማ፣ የጉፕታ ወንድማማቾች እንዲሁም ብዙ የሀገሪቱ ከፍተኛ ባለሥልጣኖች የአንዳንድ የመንግሥት ተቋማት ኃላፊዎችን ሙስና ውስጥ አስገብተዋል በሚል ይከሰሳሉ። ቦርዱ ሙስና ውስጥ መግባቱን ታረጋግጣለህ። የቦርዱ ኮሚቴንም ሙስና ውስጥ አስገባለህ። ዓላማ እንዲሳካም ዋና ሥራ አስፈጻሚው የሙስና አካል እንዲሆን ታደርጋለህ። የሚመለከተው የመንግሥት ሚኒስትርም እንደዚሁ። እንዲህ ዐይነቶቹን ውሳኔ ሰጪ ተቋሞችን በዚህ መልክ እጅ ውስጥ ካስገባ በኋላ በመንግስት የንግድ ተቋማት ውስጥ ሊኖሩ የሚችሉ ኮንትራቶችን ታገኛለህ ማለት ነው። ሊውስ አያይዘውም ስቴት ካፕቸር የተባለውን የሙስና ዘዴን ያቀነባበሩት ሰዎች ለዚህ ያህል ጊዜ ሊዘልቁ የቻሉት በትክክለኛ ቦታዎች የተቀመጡት ሰዎች ተገቢ እንዳልነበሩ እንደሚያሳይ ጠቁመዋል። ዙማ ለምሳሌ ምርመራ እንዳይካሄድባቸው ለመከላከል ሲሉ በሕግ አስከባሪው አገልግሎት ውስጥ ተባባሪዎቻቸውን በኃላፊነት ደረጃ አስቀምጠው ነበር ይባላል። የአፍሪቃ ብሔራዊ ኮንግረስ መሪ የወቅቱ አዲስ የደቡብ አፍሪቃ ፕሬዝደንት ሲሬል ራማፎሳ አንዳንድ ከጉቦ ጋር የተሳሰሩ ባለሥልጣኖችን ከሥራ ማባረራቸው ታውቋል። የራማፎሳ አስተዳደር እስካሁን ባለው ጊዜ ጥሩ ሰርቷል። በአፍሪካ ብሔራዊ ኮንግረስና መንግሥት ውስጥ ያሉት ለውጥ ፈላጊዎች ስር በሰደደ ሙስና ውስጥ ከተሰፈቁ ወገኖች ሊደርስበት ከሚችል ችግር አንጻር ሲታይ ማለት ነው። ሆኖም ሁኔታዎች እየተለዋወጡ ይመስላል። ብቃት ሳይኖራቸው በከፍተኛ ሥልጣን ላይ የተቀመጡ ሰዎችን አስመልክቶ የሚደረግ ለውጥ ጊዜ ይወስዳል። ዙማን የሚቃወሙ የመንግስት የንግድ ተቋማት ሚኒስትር ፕራቪን ጎርደን ደቡብ አፍሪካ ስቴት ካፕቸር በተባለው የሙስና ዘዴ ምክንያት ቢያንስ አንድ መቶ ቢሊዮን ራንድ አጥታለች ብለዋል። ይሁንና ከፍተኛ ባለሥልጣኖችን የሙስና መረብ ውስጥ በማስገባት ለመጠቀም በሚደረገው የሙስና ተግባር በሀገሪቱ ላይ ምን ያህል የኢኮኖሚ ጉዳት እንደደረሰ ግን ምንጊዜም ቢሆን ሊታወቅ የሚችል እንደማይመስላቸው ልዩስ ገልጸዋል። ምንም አይነት ግምት ላይ ቢደረስ በትክክለኛው መጠኑ አይቀርብም፣ እነዚያ የሙስና ተግባሮች የሚከናወኑት በምስጢር ነበርና። ስለ ሙስና ጉዳይ የሚከታተል ቡድንና ጋዜጠኞች አንዳንዶቹን በምስጢር የተከናወኑ የሙስና ተግባሮችን አጋልጠዋል። የደቡብ አፍሪካ የባቡር ሐዲድ እና መብራት ኃይልን ያካተቱ ኩባንያዎችን ከዙማ ጋር ይሰራሉ በተባሉ ወንድማማቾች መያዛቸውን ነበር ለማጋለጥ የቻሉት ብለዋል። በደቡብ አፍሪካ የሙስናን ተግባር የሚከታተለው ድርጅት ስራ አስኪያጅ ዴቪድ ሉዊስ ይህ ስቴት ካፕቸር በተባለው የሙስና ዘዴ ስፋት አንጻር ሲታይ ከዚህ የሚገኘው ኢሚንት ነው። ይህ ሲባል ግን በቢሊዮኖች ስለሚቆጠር አንድ ነው የምናወራው። ሊውስ አያይዘውም ይህ ከሌላው ጋር ተዳምሮ ሲታይ ሀገሪቱ ስር በሰደደ የሙስና ሌብነት ምክንያት ምን ያህል ገንዘብ እንደተበዘበዘች መገመት እንደሚቻል ገልጸዋል። ስቴት ካፕቸር የተባለውን የሙስና ዘዴን የሚከታተለው ኮሚሽን የሙስና ማስረጃ ማቅረብ ብቻ ሳይሆን ሰዎችና ተቋማት እንዲገቡበት እንደሚፈልጉ አስገንዝበዋል። ኮሚሽኑ ይህ እንዴት ሊሆን እንደቻለ እንዲጠይቅና እንዲያጋልጥ እፈልጋለሁ። ሁለተኛ እንዲህ ዓይነት ተግባር እንዳይደገም ለመጣር መወሰድ ያለባቸው እርምጃዎችን ለይቶ ማቅረብ አለበት። ፖሊሶችና አቃቢያነ ሕግ የኮሚሽኑን መኖር ምክንያት በማድረግ ስራቸውን ከማከናወን ገሸሽ እንደማይሉ ተስፋ አደርጋለሁ ብለዋል። የኮሚሽኑ መኖር ጥፋተኛ የሆኑ ወገኖች ምንም ቢሆን ምን ሊታሰሩ አይችሉም ማለት አይደለም ይላሉ ልዊስ። የቀድሞው የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ እና ልጃቸው ዱድዛን ከሙስና ጋር በተያያዙ የተለያዩ ክሶች ፍርድ ቤት ቀርበዋል። እነዚህ ሰዎች በአንዳንድ የአገሪቱ ክፍሎች በተጎጂነት ደረጃ ሊታዩ የሚችሉበት ሁኔታ አለ። በአንዳንድ ነጥቦች እነሱና ደጋፊዎቻቸው አፍራሽ ኃይል ሆኖ ሊቀርቡ ይችላሉ። ውሎ አድሮ ግን የእነዚህ ሰዎች ለፍርድ መቅረብ ፍትህ ሊያስገኝ ይችል ይሆናል። ከቀድሞው የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ ጋር በመተባበር በሙስና ተግባር ተዘፍቀዋል የሚባሉት የጉብታ ወንድማማቾች በአሁኑ ወቅት በተባበረው የአረብ ኤሚሬቶች ይኖራሉ ተብሎ ይታመናል። ስለሆነም የደቡብ አፍሪቃ የፍርድ ሚኒስቴር ወንድማማቾቹን ለሀገሪቱ ባለሥልጣኖች እንድታስረክብ እየተደራደሩ መሆኑ ታውቋል። ደቡብ አፍሪካ ውስጥ ከፍተኛ ባለሥልጣኖችን ተባባሪ በማድረግ ስለሚካሄድ የሙስና ተግባር የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየነ። የተከበራቸው አድማጮች በእኛም በኩል ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ የስርጭቱ ፕሮዲውሰር ንጉሡ ታምሬ ቴክኒሻን ሱሌማን ታራዋሊ የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው እንዲሁም በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታይና እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ከዚህ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደናደሩ